ሶስት ቀን ይነብር እግዚአብሔር ወይ? مثل أي نجس العالم እግዚአብሔር ኃይለ ኃይለ ለህዝቡ እግዚአብሔር የባርኮሙ ለህዝቡ እግዚአብሔር የባርኮሙ እግዚአ ብሔር እግዚአብሔር የባርኮሙ